ማንተጋፍቶት ጋፍቶት ዋጋ ድጉ በሚካሄደው የፓን አፍሪካ የፊልም ፌስቲቫል ላይ የአንተ አጭር ፊልም ማለትም ግርታ ይቀርባል። እስካሁን ያለው ሁኔታ እስቲ ባጭሩ ንገረን። እንግዲህ እስካሁን የተደረገው ምንድን ነው? የፌስቲቫሉ ሰፊ ስለሆነ ሲኒማ ቤቶቹም በጣም የተለያየ ቦታ ላይ ነው ያሉት፣ ሩቅ ሩቅ ቦታዎች ላይ በሁሉም የሲኒማ ቤቶች ነው ፊልሞቹ የሚታዩ። እስካሁን ድረስ ቢያንስ ለሶስተኛ ጊዜ በሶስተኛ ሲኒማ ቤቶች ታይቷል። ይሄ ማለት ምን ማለት ይሆን? በተደጋጋሚ የመታየት እድሉ የማሸነፍ እድሉን ያሰፋው ይሆን? እንደዛ አይደለም። እውነቱን ለመናገር ሁሉም ፊልሞች የተለያየ ቦታ በእኩል ሁኔታ ይታያሉ። አሁን አጫጭር ፊልሞቹ በአጠቃላይ ሁለት ሁለት ሁለት ቦታ ላይ ታይተዋል፣ ዛሬን ጨምሮ ማለት ነው። ድርታል ሶስተኛ ጊዜ ነው ማለት ነው ዛሬ ታየው ያ ማለት ግን የተለየ ነገር ኖሮት አይመስለኝም። አሸናፊዎቹ የሚያገኙት ነገር ምን ይሆን? በአንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ተብሎ የራሳቸው ሀገር የፍራንኪውን መገበያያ ገንዘብ አለ እና በዛ ልክ በአንደኛ፣ በሁለተኛ፣ በሶስተኛ ተብሎ የተቀመጠ ክፍያና የዋንጫ ልማት ትኖራል። ከአንድ እስከ ሶስት ለወጣ ሰው ማለት ነው። ከአንተ ጋር አብረው በረጅም የፊልም ዘርፍ የሚወዳደሩ እንዳሉ ነግረህ ነበር። አዎ፣ አጋጣሚ እንደውም አጠገቢ ናቸው። ክንፈ ባምቡ፣ ክንፈ የምትሳተፍበት ፊልም ርዕሱ ምንድን ነው? ፍሬ ይባላል። የመጀመሪያ ጊዜ ነው። ፌስፋኮላ የመጀመሪያ ጊዜ ነው። ኖርማሊ ሁለት ፊልም ነው የሚታየው። አንደኛ ከኮምፒውቲሽን ውጭ ነው ብላቴና ይባላል። አንደኛ ደግሞ ኮምፒቲሽን ውስጥ ያለው ፍሬ ይባላል። ሁለት ፊልሞች ናቸው። ለመጀመሪያ ነው ስትሳትፍ ፌስፓኮ ላይ መጀመሪያ ነው አሜሪካን አገር ብላቴና በሚል ፊልም ተወዳድ ከዚህ በፊት ያቀረብካቸው ፊልሞች ውጤት አምጥተው ል ያውቃሉ? ይሄ ውድድር ሳይሆን ስክሪን የተደረገው ግን ተመርጦልኛው ልኬ ፊልም ስክሪን እንዲደረግና ፌስቲቫል ላይ ከዛ በኋላ ለዲሎች የተለያዩ ዲሎች አድርጌ አውቃለሁ። ለአስር አመት ምናምን ውል ተፈራርም ያሉ ፊልም ኢንዱስትሪ ቤት ላይ ያደረጉልኝ ብላቴና የሚል ፊልም በዚህኛው ምንጠብቃለን በዚህኛው እንግዲህ ማወቅ አይቻልም፣ ግን የነበረው የኦዲየንስ ምላሽ የነበሩት ሰዎች እንትን ትንሽ ልባችን እንዲመታ አድርጎታል። ውጤቱ ምን ሊሆን እንደሚችል እንጃ፣ ግን በጣም ሁሉም ሰው ወዶታል እና እንደውም መንገድ ላይ ምናምን እራሱ እያሳዩ ይነግሩናል። አድናቆቻቸው ምናምናና ትንሽ ያስደነግጣል። እንደዚህ አልጠበቅንም። ተስፋ ያለው ይመስላል፣ ይመስላል መሰለኝ። መልካም እድል እንግዲህ ይመኛለሁ። ማንተ ጋፍቶት እንግዲህ ፊልምህ እየታየ እንደሆነን የነገርከን፣ በተለያየ ቦታ እንዴት ነው ያለው ምላሽ? ምን ይመስላል? ሶስት ቦታ ነው ቦታ ላይ በጣም ጥሩ የሆነ ምላሽ ነበረ። ማለት በጣም ተደስተው መጥተው ሲያናግሩ መጥተው በአጭር ጊዜ ውስጥ እንደዚህ መልእክት ማስተላለፍ ከባድ ነው እምቅ በሆነ መልኩ እያሉ አድናቆታቸውን የገለጹ ሰዎች አሉ። እንደገና ደግሞ ለኢንተርቪው እንደሚሉ የተለያየ ነገር የሚያደርገው አሉ። አንድ ግብዣ ላይም እንደዚሁ ፕሮዲሰሮች፣ ረዳት ላይን ፕሮዲሰሮች እየመጡ ፊልምህን በጣም ወደኗል፣ ጥሩ ነው፣ እንኳን ደስ አለ ብለው አስተያየት ሰጥተውኛል። ተመልካቾችም ጥሩ የሆነ ምላሽ አላቸው። ደስ የሚል እና የሚያበረታታ ነው ማለት ነው። መልካሙን ሁሉ እመኛለሁ። ማን ተጋፍቶት። አሚን አሚን። አዎ እንግዲህ እግዜር ነው የሚያውቀው። ያው ሰው ያስባል፣ እግዜር ነው ምላሹ። ሌሎች ነገሮች ግን ምንም ማታቂ እንግዲህ ዋንጫውን ዋንጫውን ይዘህ እንድትመጣ እንጠብቃለን እዚህ በተስፋ እመኛለሁ ነው አልሚባል እኛም እንመኛለን